ኢትዮጵያና ኢትዮጵያውያን ቢሰሙት ያለውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። በኢትዮጵያ ጠንካራ አንድነትና አህዳዊ ስርዓት በሚያምኑና የብሔር አብዝሃነትን በሚሰብኩት ኤትኖ ናሽናሊስት የፖለቲካ ፓርቲዎች መካከል በግልጽ የሚታወቁ ልዩነቶች አሉ። ለመሆኑ ሁለቱ ወገኖች ወደ ዴሞክራሲያዊ ስርዓት በሚደረግ ሽግግር ቢያንስ በንድፈ ሐሳቡ ላይ ምን ያህል የሚቻቻል አቋም አላቸው? እነዚህ ወገኖች ይህን ልዩነት ካላስታረቁ በኢትዮጵያ የምንመኘው የዴሞክራሲ ስርዓትስ እንዴት ሊገነባ ይችላል? በጠመንጃ ስልጣን የሚይዙ ወገኖችስ ዲሞክራሲያዊ ስርዓት ለመገንባት ፈቃደኝነቱም ዝግጁነቱም ሲያንሳቸው እናያለን። ለምን? ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን ይህ ሳምንታዊው የዋዜማ በነገራችን ላይ መሰናዶ ነው። በዕለቱ ዝግጅታችን በዲሞክራሲያዊ ሽግግር ጥያቄ ላይ ሐሳብ እንለዋወጣለን። ከፕሮግራማችን ጋር አብራችሁን እንድትቆዩ እገብ። በኢትዮጵያ ዴሞክራሲያዊ ስርዓት እንዲገነባ ወይም ደግሞ ዴሞክራሲያዊ ሽግግር እንዲደረግ የማይጠይቅ ወገን አለ ለማለት ያስቸግራል። ተቃዋሚው፣ ገዢው ፓርቲ፣ መገናኛ ብዙሃን፣ ምሁራንና አጠቃላይ ፍትህ፣ ልማትና ርዕትህ የተጠማ ሁሉ የዴሞክራሲ ያለህ ይላል። ይህ ምኞት ዘመናትን ተሻግሯል። ከተማሪ ንቅናቄ እስከ ታህሳስ ግርግር፣ ከ83ቱ የመንግስት ለውጥ እስከ 97 የአደባባይ ደም መፋሰስ ለመሆኑ የዴሞክራሲ ጠበል ከወዴት አለ? ኢትዮጵያችንስ ወደ ዴሞክራሲ ለሚደረግ ሽግግር የቱ ጋ ተሰልፋለች? ኧረ መሰለፉ ይቅር፣ ወደ ሰልፉ የሚወስድንን መንገድስ በቅጡ አጥርተን አውቀናል? ይህ ጥያቄ ሲነሳ ከመልሱ ይልቅ ጥያቄዎቹ እየበዙ እየተመዘዙ ይሄዱ እንደሆነ እንጂ መቋጫ ማግኘቱ ፈታኝ ነው። በእለቱ ውይይታችን ወደ ዴሞክራሲ በሚደረግ ሽግግርና ቁልፍ ናቸው በሚባሉት ተዋንያንና ስጋቶቹንና መልካም እድሎቹን አንስተን ቆይታ እናደርጋለን። በውይይቱ የሚሳተፉት የዋዜማ ባልደረቦቼ መስፍን ነጋሽና ደረሰ ጌታቸው ናቸው። መስፍን እውቅ ጋዜጠኛና የፖለቲካ ጉዳይ ጸሐፊ ነው። የማታውቁት ካላችሁ፣ ደረሰ በኪንታኪ ስቴት ዩኒቨርሲቲ ረዳት ፕሮፌሰር ነው፣ በመምህርነት ያገለግላል። ሁለቱም የዋዜማ መስራቾች ናቸው። የዕለቱ የፕሮግራሙ አዘጋጅ አርጋው አሽኔ ነኝ። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ዴሞክራሲ ሆይ ከወዴት አለሽ? ውይይታችን ይቀጥላል። መነሻ ማደርገው እንግዲህ በመግቢያ ላይም ገለጫው አለው ዴሞክራሲያዊ ሽግግር ራሱ ምን ማለት ነው? ባለድርሻዎቹ ስነማን ናቸው? እንዲሁም ከምኞትና ከፍላጎት ባሻገር ለውጡን ሊከስቱ የሚችሉት ክስተቶችስ እንዴት ያሉ ናቸው የሚለውን ሐሳብ በማየት ውይይታችንን ብንጀምር ይሻላል። ደረሰ እስኪ በዚህ ላይ የምትሰጠውን ሐሳብ በመስማት እንጀምር። ውይይታችን እንግዲህ በመጀመሪያ ዴሞክራሲያዊ ሽግግር ወይም በእንግሊዘኛው በቃላት እጥረት ዴሞክራታይዜሽን የምንለው በአማርኛም እንዲሁ መተርጎም ጀምሯል። ይሄው ቃል እንደ ጥሬ የምንለው የስርአት ለውጥ ነው። የመንግስት ወይም የፖለቲካ ስርአት ለውጥ ነው። በየትኛውም ሀገር ግን ለውጡን ዴሞክራቲክ የሚያስብለው ምንድን ነው? ብዙ ጊዜ አምባገነናዊ ከሆኑ ስርአት አንድ ግለሰብ ወይም አንድ ቡድን ወይም አንድ የፖለቲካ ፓርቲ ስልጣንን ጠቅልሎ ከያዘባቸው እና ዜጎች በመንግስት ስልጣን እና በመንግስት ባለስልጣናት ሚና ላይ ምንም አይነት ድምፅ ከሌለባቸው ስርአታት ወደ ዜጎች የመንግስት ስልጣን ባለቤት ብቻ ሳይሆን የመንግስት ባለስልጣናትን ሿሚና ሻሪ ወደሚሆኑበት ስርዓት የሚደረግ ሽግግር ነው። ስለዚህ በአጭሩ ከኦቶሪታሪያኒዝም ወይም ከአምባገንናዊነት ወደ የህዝብ ወደሆኑ መንግስታት ወይም ህዝብ የመንግስት ባለቤት ወደ ወደሆነባቸው አይነት ስርዓታት የሚደረግ ለውጥ ነው። እንግዲህ ይህን ዴሞክራታይዜሽን የምንለው እንዲህ አይነቱ ለውጥ ከየት ይመጣል? ብለ ስታስብ ወደ ኢትዮጵያ ከመምጣታችን በፊት እንደ በንድፈ ሀሳብ ደረጃ አራት አብይ የሆኑ ወይም ገዢ የሆኑ መነሻዎች ወይም መንስኤዎች ሊኖሩት ይችላል። አንዱ እኛ በዚህ በሶሲዮሎጂ ትምህርት የምንለው የተቋማት በተለይ የመንግስት የፖለቲካ ተቋማት የሚገቡባቸው Uh, no touch. Crisis of political institutions. Uh, <laughs> በጣም ወሳኝ ወደ ሆነ ስርዓቱን ፈጽሞ ወደሚቀይር አይነት ተቃርኖ የደረሱበት ጊዜ ነበር። ምንድን ነው የሆነው? በገጠር ጭሰኛ ሆኖ ለባላባቱ አባቱ ለመኳንንቱና ለንጉሱ ስርዓት ይገብር የነበረው ገበሬ በጣም በጣም በደረሰበት የጭቆና ስርዓት ብሶቱ ብሶቱና ምሬቱ ወደ ላይ የናረበት ጊዜ ነበረ እና በአጭሩ የኢኮኖሚ ብዝበዛው ወይም ኢኮኖሚክ ኤክስፕሎቴሽኑ በጠረ ባለው ገበሬና ህዝብ ላይ የባሰበት ጊዜ ነበር። ሁለተኛ ደግሞ ይሄንን ተቃርኑና ችግር ለመፍታት በፖለቲካ ስልጣን ላይ የነበሩት አጼ ኃይለ ስላሴና የእሳቸው መንግስት በጣም የዘገየና በጣም ትንሽ የሆኑ መፍትሄዎችን ነው ለማምጣት የሞከረው። ይሁም ምንድነው? ካቢኔ መቀየር፣ ጠቅላይ ሚኒስትር መቀየር እንጂ ለምሳሌ በጣም መሰረታዊ የሆነ የመሬት ስሪት ለውጥ የማምጣት ገበሬውን የመሬት ባለቤት እንዲሆን ምርታማ እንዲሆን፣ ስለዚህ ከተበዝባዥነት እና ከጨቋኝነት ወደ መሬት ባለቤት እና ወደ ግብር ከፋይነት ከፍ እንዲል እንዲህ አይነት ተራማጅ የሆነ የፖለቲካ አረማመድ አካሄድ ማራመድ ስላቃተው ዘውዳዊ ስርዓት የማያልፈው ቅርቃር ውስጥ ገባል። ያ ክራይሲስ ነው፣ እንግዲህ ያ ቀውስ ነው የቪውዳሉ ስርዓት ተቀይሮ ሌላ አይነት ስርዓት ኢትዮጵያ ውስጥ እንዲመጣ የሚያደርገው እና ብዙ ጊዜ ይሄ የኢኮኖሚክ ኤክስፕሎይቴሽን እና የፖለቲካል አካውንታብሊቲ ሲጠፋ የመንግስት የፖለቲካ ተቋማት ክራይሲስ ውስጥ ወይም ቀውስ ውስጥ ሲገቡ የዴሞክራሲ ለውጥ ሊመጣ ይችላል ወይም ክፍተቱ ኦፕኒንግ ይፈጠራል። ሌላ ብዙ ጊዜ የምንለው ነገር ምንድን ነው? እንዲህ አይነት የዴሞክራሲ ሽግግር እንዲመጣ እንደ ባንዲራ ወይም እንደ ስንደቅ አላማ ይሄንን ለውጥ የሚያራምዱ አካላት ሊኖሩ ይገባል። ኤጀንትስ ወይም ኤጀንሲ ያስፈልጋል። ለምሳሌ አንዳንድ ቦታ የገጠር ገበሬዎች ወይም ፔዘንትስ የህዝባዊ መንግስት እንዲመሰረት የፖለቲካ ስርዓት ለውጥ እንዲመጣ ከፊት ሆነው አብዮት ያስነሱበት ጊዜ ነበረ። በአብዛኛው ግን አሁን ዴሞክራቲክ የምትላቸውን የምዕራብ አውሮፓንም የሰሜን አሜሪካንም አንዳንድ የሩቅ ምስራቅ ሀገሮችንም ስታይ የከተማው ህዝብ፣ የከተማው ህዝብ ብቻ ሳይሆን በከተማ የምታገኘው ይሄ የመሀከለኛ መደብ የምትለው ወይም ግራ ዘመም ቋንቋ ከተጠቀምክ ንዑስ ከበርቴ የሚባለው የህብረተሰብ ክፍል የመንግስት ስርዓት ለውጥ መምጣት አለበት፣ አሁን መንግስት ህዝቡን የሚያስተዳድርበት መንገድ ትክክል አይደለም ብሎ አዲስ የፖለቲካ ራዕይና አዲስ የፖለቲካ አጀንዳ ሲቀርስ ወይም ሲነድፍ የለውጥ ፍላጎት ከለውጥ አጀንዳ ጋር ይጋባል። ስለዚህ ብዙ ጊዜ የመንግስት የፖለቲካ ስርዓት ቀውስ ወይም የስቴት ኢንስቲትዩሽንስ ክራይሲስ ከኤጀንትስ ከፖለቲካል ኤጀንትስ ከፖለቲካ ተዋናያን ጋራ ሲጋባ በጣም የፖለቲካ ለውጥ ለመምጣት በጣም ይነሳሳል፣ ሀይል ያገኛል ብዬ አስባለሁ። ሌሎች የሚገርሙ አንዳንድ ነገሮች አሉ። ዴሞክራሲ አንድ ሀገር እንዲመጣ መፍትሄ እንዲሆን የሚያደርጉ ለምሳሌ የባህል ለውጥ አሁን ቅድም የኢትዮጵያን አብዮት አንስቻለሁ። እርግጥ ኢትዮጵያ አብዮት የዲሞክራሲ ለውጥ ኢትዮጵያ ውስጥ አላመጣም፣ ከአንድ አይነት ያንን ስርዓት ወደ ሌላ ነው ያዛወረን። ግን ለውጡን ከፊት ይገፉ የነበሩትን የኢትዮጵያ ተማሪዎችን ስታይ ዘመናዊ ትምህርት፣ በተለይ ዘመናዊ ከፍተኛ ትምህርት ማግኘታቸው በብዙ መልኩ ዘውዳዊ የመንግስት ስርዓት የተቀመጠበትን ርዕዮት እንዲቃወሙ ያደርጋቸዋል። ለምሳሌ ስልጣን ከእግዚአብሔር ነው የሚመጣው ወይ ስልጣን ከህዝብ ነው የሚመጣው የሚለው ላይ ፍቺ ነበረ። አፄ ኃይለ ሥላሴ በሚያስተምሯቸው ልጆች እና በሳቸው ማዕከል ከዚህ ተማሪዎች ወይም ዘመናዊ ትምህርት ሲቀበሉ ኦልሞስት ባይ ዲፎልት በቃ ያንን ዘውዳዊ መንግስት ስርዓት ለመቃወም የመጀመሪያውን ሀሁ እየቆጠሩ ነበር ማለት ትችላለህ እና ዘመናዊነት ሲስፋፋ፣ ዘመናዊ ትምህርት ሲስፋፋ ሰዎች ተራማጅ የሆኑ አስተሳሰቦችን ከሀገር ውስጥ ብቻ ሳይሆን ከሌላው ዓለም ማዳመጥ ማግኘት ይችሉ በሀገር ትምህርት ከፍተኛ ትምህርት ተቋማት ወይም ትምህርት ቤቶች ብቻ ሳይሆን በዜና አውታሮች፣ በመገናኛ ብዙሃን ሲመጡ፣ ቅድም አንተ በጠቀስካቸው መንግስታዊ ባልሆኑ ድርጅቶች የሲቪል ማህበረሰብ ተቋማት የምንላቸው እንደነ መምህራን ማህበር፣ እንደ ሰራተኞች ማህበር፣ እንደ ሙያ ማህበራት የሸማች ማህበረሰብ ወይም የኮንሱመር አሶሲሽን ስምንላቸው እነዚህ ለተለያየ የህብረተሰብ ክፍል መብትና ጥቅም የሚቆሙ ድርጅቶች በእንግሊዝኛው አሶሲሽናል ፕራክቲስ እነዚህ ሲፈጠሩ እነዚህም ደግሞ የሚያንቀሳቀሱ ኃይላት ወይም ውስከበርቶች ሲፈጠሩ የባህል ለውጥ ሲመጣ ይሄ ራሱ ሌላ ሶስተኛ አብይ ገባር ምክንያት ነው የዴሞክራሲ ሽግግር እንዲመጣ። በመጨረሻ አንድ ነገር ማለት የምፈልገው አንዳንድ ጊዜ ኢቨን የከባቢ ለውጥ እንኳን ለምሳሌ የኤንቫይሮንመንት ለውጥ ምክንያት ሊሆን ይችላል። አሁን የረሃብን ስትመለከተው በኢትዮጵያ ታሪክ ውስጥ ረሃብ እንዴት የፖለቲካ ስርዓት ለውጣ የመንግስት ስርዓት ለውጦችን እንደሚቀድ እንደ ገቢር ትዕይንት ነው ለኢትዮጵያ የፖለቲካ ቲያትር ረሃብ እና ሰዎች ሲራቡ፣ ሲቸገሩ፣ ዝናብ ሲቀር እንዲህ አይነት ነገሮች በህዝቡ መሀል ያለውን የለውጥ እና ናፋቂነት ስሜት እና ደግሞ የመመረር የብሶት ስሜት ሊያነሳሱ ይችላሉ። ስለዚህ ብዙ ናቸው ምክንያቶች ወደ ዴሞክራሲ ሽግግር የሚመሩት። የመንግስት ስርዓት ቀውስ ውስጥ ሲገባ፣ የለውጥ ሀይሎች ማገንገን እና መብቀል ሲጀምሩ፣ የአስተሳሰብ እና የትምህርት የባህል ለውጥ ሲመጣ፣ እንዲሁም ከሩቅ የሚገናኙ ግን የቅርብ ምክንያት የማይመስሉ አይነት ነገሮች እንደ ከባቢ ለውጥ የኤንቫይሮንመንት ለውጥ ሲመጣ ማህበረሰብ ለለውጥ ለሽግግር ለዴሞክራሲ ሽግግር ይነሳሳል። በአይነኝ አድርገው ጥሩ እንግዲህ ደረሰ ሰፋ ያለ በተለይ በተቋማቱ ዙሪያ ያነሳቸው ሀሳቦች በጣም ቀጥሎ ለምናነሳቸው ነጥቦች በጣም ጠቃሚዎች ናቸው። መስፍን ወደ አንተ ተመልሼ ልምጣና አሁን ደረሰ ያመላከታቸው አንዳንድ ነጥቦች አሉ። ይሄ ዲሞክራሲያዊ ሽግግር ማለት እንደው አጠቃላይ የስርዓት ለውጥ ማለት ነው። የተለያዩ ሀሳቦች ይነሳሉ እና እነዚህ ለዲሞክራሲ እንታገላለን ዲሞክራሲ እናመጣለን የሚሉ አካሎች እንዲ እንዲመጡ የሚፈልጓቸው ለውጦች እንዴት ያሉ ናቸው? እንዴትስ ነው እነዛ ለውጦች ለማምጣት የሚፈልጉት? እስቲ ወደ እሱ ሀሳብ እንሄድ። እንግዲህ በአደባባይ የሚናገሩትን የምንሰማ ከሆነ በተለይ የተደራጁ ሀይሎች ዴሞክራሲ ምንድን ነው ዴሞክራሲያዊ ስርአት ምን ምን ነገሮችን ያጎናጽፋል ወይም መለያዎቹ ምንድን ናቸው የሚባሉትን ነገሮች ሁሉ እነሱም እንደሚፈልጉ ነው የሚነግሩን። ለምሳሌ የዜጎች መብት መከበር፣ የግለሰብም ይሁን የቡድን የተቋማት ነጻነት፣ የፕሬስ ነጻነት፣ ሀሳብን የመግለጽ ነጻነት እንዲህ እንዲህ የመሳሰሉ ከዴሞክራሲያዊ ስርዓት ጋር አብረው የሚነሱ የዜጎችን ነጻነት መረጋገጡን የሚያሳዩ መብቶች እና ነፃነቶች አሉና እነሱ የሚተገበሩበትን የሚከበሩበትን ስርዓት ማምጣት እንደሚፈልጉ ነው የሚነግሩ። እነዚህ የተደራጁት አካሎች። ቅድም ደረሰ ያነሳቸው ያልተደራጁት አካሎች እንደዚህ አይነት ብዙ ፍላጎቶች ላይ ኖሯቸው ይችላሉ። ለምሳሌ ገበሬው በጣም ያሳስበው የመሬቱ የመሬት ስሪቱ ሁኔታ መለውጥ ሊሆን ይችላል። ጥሩ ምሳሌ እንግዲህ በኢትዮጵያ ጊዜ የታክሲ ሾፌሮች መጀመሪያ የተሰባሰቡበት እና ተቃውሞ ማድረግ የጀመሩት ስለ ነጻነት ለምናምን የሚል ጉዳይ ውስጥ ገብተው አልነበረም። ወዲያው አስቸኳይ ፍላጎትና ግብ ነበራቸው፣ ወይም ብሶት ነበራቸው፣ እሱን ለመመለስ ነበረ እና ያልተደራጁት የህብረተሰብ ክፍሎች እንደዚህ በጣም ብዙ እና ምንድነው ይሄ ሀሳባዊ የሚባሉት ግቦች አይኖሯቸውም ብዙ ጊዜ ከኖራቸውም አንድ በጣም ሊበዛ ሁለት ነገር ነው የሚኖሩ ለምሳሌ ቅድም ደረሰ ያነሳው ላይ ጨምሬ በዚሁ ለመሄድ ለምሳሌ አሁን በመካሄድ ላይ ያለው የኢትዮጵያን ሙስሊሞችን ተቃውሞ ብትመለከተው የሃይማኖት ነፃነት እንዲከበር ነው የሚጠይቀው ይሄ በሂደት ወደ ዴሞክራሲ ሽግግር ለመጀመር መነሻ ሊሆን የሚችል ጥንስስ ነው ከዚህ የተለየ ከዚህ የሰፋ መነሻ አይኖረውም ሲጀመር ግን፣ ወደ መጨረሻ ሊኖረው ይችላል። ሲጀመር ግን ከአንድ ጠባብ እና ጠባብ ስል ዝቅተኛ ማለት አይደለም፣ ግን ከአንድ ነጠላ ጉዳይ ነው የሚነሳው ለማለት ፈልጌ ነው። ለማንኛውም የተደራጁት አካሎች የሚነግሩን በአደባባይ የሚነግሩን ቅድም ያልኩትን ነገር ሁሉም ማድረግ እንደሚፈልጉ ነው። ስልጣን ላይ ያለው ፓርቲ ወይም ቡድን ጭምር ማለት ነው። አሁን ያለውን ኢትዮጵያ ውስጥ ያለውን ስርዓት ወደ ዴሞክራሲ ማሸጋገር አለብን። አሁን ያለው ዴሞክራሲ አይደለም የሚሉት ወገኖች የተለያየ መንገድ ነው እንደ አማራጭ የሚያቀርቡት። የተወሰኑት ያለውን ምንድን ነው እስቴት እና ተቋሞቹን ዴሞክራታይዝ ማድረግ ወይም ዴሞክራሲያዊ ባህሪ እንዲኖራቸው ዴሞክራሲያዊ ግብና ዴሞክራሲያዊ አሰራር እንዲኖራቸው መቀየር ነው የሚያስፈልገው፣ ብለው ያምናሉ። ስለዚህ እነዚህ ሰዎች በመሰረቱ አሁን ያለው የኢትዮጵያ ስቴት ምንድን ነው ስቴት አገረ መንግስት አገረ መንግስት እንበለው። እሺ፣ አገረ መንግስቱ እንዳለ መቀጠል ይችላል። ተቋማቱም ከሞላ ጎደል ግባቸውና አሰራራቸው ነው ዴሞክራሲያዊ ዴሞክራሲያዊ መሆን ያለበት ያ ማለት በሕግ የሚመራ ተጠያቂነት ያለበት እንዲሆን ማድረግ ነው እንጂ ተቋማቱን ባለው መስራት ይችላሉ የሚል አንድ አማራጭ ይዘው የሚመጡ አሉ። ሌሎቹ ደግሞ የለም፣ ይሄ እነዚህ ተቋማት ፈርሰው መሰራት ነው ያለባቸው ውስጣቸው ገብተን ህጉን ብናስተካከል አሰራራቸውን የሚቆጣጠር አዲስ መመሪያና አዲስ ምንድን ነው የስራ ተልእኮ ብንሰጣቸውም ያን ማስፈጸም የሚችሉ አይደሉም። ምክንያቱም ዘራቸው ዲኤንኤው የተበላሸ ነው። ስለዚህ ይሄን መንጥሮ መጣል ነው። እንደውም አንዳንዶቹ ደግሞ ከተቋማቱም አልፈው በአጠቃላይ የኢትዮጵያ መንግስት አገረ መንግስት የሚባለው ነገር ሁሉ መፍረስ አለበት ነው የሚሉት። እሱ በጣም አከራካሪ ነገር ነው። ምክንያቱም ሲጀመር አገረ መንግስት ቲዮሪ ምንድን ነው ሀሳባዊ ነገር ነው እንጂ ሄደህ የምታፈርሰው ነገር አይደለም። በአካል ሄደ የምታፈርሰው የምታገኘው ነገር አይደለም። ግን ኦፍኮርስ እውነትም በሂደት እና የአገረ መንግስቱ የሚወክለውን ሀሳብ ሀሳብ እና መገለጫዎቹን በመለወጥ ስቴትን ወይም አገረ መንግስትን መቀየር ይቻላል። ለማንኛውም እነዚህ ሁለተኛዎች ወገኖች አገረ መንግስቱን እና ተቋማቱን አፈራርሶ ከዜሮ ነው መሰራት ያለባቸው፣ እንደ አዲስ ነው መቋቋም ያለባቸው፣ በአዲስ መንፈስ፣ በአዲስ ተልዕኮ፣ በአዲስ አሰራር ነው ብለው የሚያምኑ አሉ። እንግዲህ በዋናነት እነዚህን ሁለቱን እናያለን። ሶስተኛው አንዳንድ ጊዜ መጀመሪያው ላይ አንዳንድ ጊዜ ደግሞ ሁለተኛው ላይ የሚወድቀው አካል ደግሞ አሁን ያለውን የኢትዮጵያ ስቴት እና የኢትዮጵያ ስትራክቸር እንደገና ማዋቀር ያስፈልጋል ብለው ነው የሚያምኑት። ለምሳሌ የኢትዮጵያ ስቴት አሁን በፌደራል አወቃቀር ነው የተዋቀረው። እነዚህ ሰዎች የዴሞክራታይዜሽኑ አንዱ መነሻ ወደ ዴሞክራሲ የሚደረገው ሽግግር አንዱ መነሻ መሆን ያለበት ይህንን የፌዴራል ስርዓት እንደገና ማዋቀር ነው ብለው ያስባሉ። እንግዲህ ይሄ እንደገና ማዋቀር የሚሉት የሚሄድበት ርቀት የት እንደሚወድቅ ይወስነዋል። በጣም ርቆ ከሄደ እንዳለ አገረ መንግስቱንም ተቋማቱንም ማፈራረስ ሊሆን ይችላል። መጠነኛ ሪስትራክቸሪንግ ወይም መጠነኛ ማዋቀር፣ መልሶ ማዋቀር ከሆነ ደግሞ ምናልባት መዋቅራዊ ለውጥ የማድረግ መለስተኛ ለውጥ ተደርጎ ሊወሰድ ይችላል። በዋናነት የሚቀርቡትን ሀሳቦች በእነዚህ ሶስት ክፍሎች ውስጥ መመደብ የምንችል ይመስለኛል። የትኛዎቹን ፓርቲዎች የሚያቀርቡትን የሽግግር አማራጭ ይሄ አፍርሶ መስራት ወይም ደግሞ እንደ መልሶ ማዋቀር የሚለው ነገር በተለምዶ አብዮት እንደምንላቸው አይነት ነገሮችን የሚመለከት ነው እንጂ የሚሆነው አንድ ሀገር ጨርሶ ከፈረሰ በኋላ እንደገና ተሰብስቦ ዴሞክራሲያዊ የሚሆንበት ምን እድል አለ? በተለይ በአንዳንድ ሀገሮች ተጨባጭ ሁኔታ እንደ የሚያስኬድት ነው ወይ? እንደሱ፣ በሱ አይን አይተኸዋል መሰለኝ። አዎ፣ ቅድም እንዳልኩት ነው። ይሄ ምንድን ነው አገረ መንግስት የሚባለው ነገር ሲጀመር ሀሳባዊ ነገር ነው እና አንድን አገር ሄደህ ከበታተንከው አገረ መንግስቱ እንደተበታተነ ሊቆጠር ይችላል። ግን አገረ መንግስቱ ላይበታተንም ይችላል። ምክንያቱም አገረ መንግስት እስቴት አይዲያል ነው፣ ሀሳብ ነው። ሀሳብ ስለሆነ ተመልሶ ሊሰበሰብ ይችላል። ልክ አሁን ለምሳሌ አንዳንድ ሰዎች አሁን የሚካሄደውን በራሽያ የምታካሄዳቸውን እንቅስቃሴዎች የራሽያን አገረ መንግስት ሀሳብ መገለጫ ነው ነው የሚሉት። ድንበሩን የማስፋቱ ይሄ ማንነትን ፕሮጀክት የማድረጉ ነገር ብለው ነው የሚመለከቱት። እና እንዳልከው አገር እንደ ህፃን አሻንጉሊት መጫወቻ ዝም ብለህ ሄደህ ፈታተህ ከዚህ በኋላ ይሄ ነው ከዚህ በኋላ የምትለው ነገር አይደለም። በሰላምም ብዙ ጊዜ የምታደርገው አይደለም። ብዙም ጊዜ እስቴቶች በሰላም አይፈርሱም፣ ግን እሱን እንደ አንድ አማራጭ ግን የሚያቀርቡ ሀይሎች አሉ ለማለት ፈልጌ ነው። እንዳልከው በአብዮት ከመጣ እሱ ብዙ ጊዜ ከማንም አካል ቁጥጥር ውጪ ነው። አብዮት አንዱ የሚጠላበት ምክንያትም እሱ ነው። ያሉህን አማራጮች እንድትፈትሽ እድል ስለማይሰጥህ ማለት ነው። እና እንግዲህ አብዮትን እንደ ብቸኛ አማራጭ የምታቀርበው ከሆነ ይሄንን ሪስክ ይሄንን አደጋም እንውሰድ እና እንየው እያልን ነው ማለት ነው። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ አስቴቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ መሰናዷችን ይቀጥላል ከዋዜማ ጥሩ ወደ ደረሰ ልምጣ ደረሰ እንዴት ነው የምታየው ይህንን አሁን መስፍን በሶስት የተለያየ መንገዶች እነዚህ ለዴሞክራሲ ለውጥ እንታገላለን የሚሉ የተለያዩ አካላት እንዲመጣ የሚፈልጓቸውን ለውጦች በሶስት ነጥቦች አስቀምጦልናል እና ቀደም ሲል ያነሳሁትንም ጥያቄ ሐገረ መንግስቱንም አፍርሶ ማምጣት ይቻላል እስከሚለው ድረስ ያለውን በአንተ እይታ ምን ያክል እንደው የሚያስኬድ ሀሳብ ነው የሚለውንም አብረህ ብታነሳው። እኔ መስፍኔ ካነሳቸው ከሶስቱ አመለካከቶች ውስጥ በጣም ማተኮር የሚገባን ሁለቱ በተለይ ቀዳሚ አርጎ ያነሳቸው ሀሳቦች ወይም የአመለካከት መንገዶች ወይም ሀይሎች እንበላቸው፣ ፎርስስ እንበላቸው፣ እነዛ ላይ ይመስለኛል። ይሄ በዘልማድ አሁን ሰሞኑን ዘውጌ ብሔርተኛ ወይም ኤትኖ ናሽናሊስት የምንለው ኢትዮጵያ የሚባለው ሀገር ከተመሰረተ ጀምሮ የጥቂት ብሔረሰቦች ባህል ስልጣን፣ እና ሃይማኖት ሲራመድበት የነበረ ሀገረ መንግስት ነው። ስለዚህ እኛ ከተቻለ ከዚህ ሀገር ተነጥለን እንሄዳለን፣ ካልተቻለም በዚህ ሀገር ውስጥ እያንዳንዳችን የሚገባንን ድርሻ ድርሻ ስል የፖለቲካ ስልጣን በፌዴራል ቅርጽ ማግኘት አለብን የሚል ሀይል አለ። አሁን ኢትዮጵያ ውስጥ በተለያየ ፖለቲካ ድርጅት ስም የሚንቀሳቀሱትን አብዛኞቹ ስትመለከታቸው በተለይ በዘውጌ ድርጅት በብሔር የተመሰረቱት እንዲህ አይነት አመለካከት አላቸው። ፌዴራሊዝም ላይ አይደራደሩም። ለምንድን ነው ይሄን ፌዴራል የሚባለውን የመንግስት አወቃቀር ቅርጽ የወደዱት? ኢህአዲግ እሱን ስለሚወድና ስለሚፈልግ ብቻ ነው ብለን መጠየቅ አለብን። እንደኔ አመለካከት አብዛኞቹ ፌዴራሊዝም በዘውጌ ድርጅት ለተቋቋሙ ድርጅቶች የሚጠምበት ምክንያት ፖለቲካል አውቶኖሚ ወይም የፖለቲካ የራስን በራስ የማስተዳደር ስልጣን እስከሆነ ገደብ ድረስ ይፈቅዳል። ለምሳሌ በራስ ቋንቋ ከመማር፣ በራስ ቋንቋ ከመገበያየት፣ በራስ ቋንቋ በፍርድ ቤት ከመዳኘት ወይም ከአድሚኒስትሬቲቭ ኮንቪኒንስ ባለፈ ሰዎች በፖለቲካ ድርጅትነት ተቋቁመው እንደ ብሄር ድርጅት ፓርላማ እንዲገቡ፣ አስተዳዳሪ እንዲሆኑ፣ ባለስልጣን እንዲሆኑ ያደርጋል። ስለዚህ እንዲህ አይነት የፖለቲካ ስልጣን ይሰጣል፣ አድሚኒስትሬቲቭ ኮንቬንየንስ ይሰጣል። ሌላ የሚገርመው ነገር ብሔራዊ ወይም ብሔር ብሔርተኛዊ እንበለው ኤትኒክ የሆነውን ማንነት ያስቀምጣል ያስቀምጣል፣ ስልም ማለት ነው ፕሪዘርቭ ያደርጋል። ስለዚህ በጣም ሀገራዊ ወይም ዩኒዮኒስት የሆኑት ብሔርተኞች የማይመቻቸውን ይሄ በብሔር በቋንቋ ተከፋፍላችሁ ሀገር ሁኑ የሚለውን የፖለቲካ ስሌት አፍራሽ ወይም አፍራሽ እንኳን ባንለው ኒውትራላይዝ የሚያደርግ ባለበት እንዲቆም የሚያደርግ የፖለቲካ አመለካከት ነው ብለው ያስባሉ። ስለዚህ ዘውጌ ብሔርተኞቹ በጣም ትልቁ ትልቁ በኢትዮጵያ ውስጥ ያላቸው የፖለቲካ ህልም ወይም ዓላማ ምንድን ነው ብትል፣ ፕሬዘርቬሽን ነው እንደ ብሔር ቋንቋችን፣ ሃይማኖታችን፣ አመለካከታችን፣ የፖለቲካ ስልጣናችን አይነካብን፣ እሱን ይዘን እንምጣ የሚል ፕሬዘርቬሽን አዘ ፖለቲካል ፕሮጀክት ነው ና ይሄ ከዲሞክራሲ አመለካከት ጋር አብሮ ይሄዳል ወይስ አይሄድም የሚለውን ኋላ መጠን መነጋገር እንችላለን። እነዚህ ሀይሎች እውነተኛ የዴሞክራሲ ሀይሎች ናቸው ዴሞክራቲክ ሀይሎች ናቸው ወይስ አይደሉም የምንለው የእነሱን ወገን ማንሳት እንችላለን፣ ምክንያቱም ዛሬ የምንወያየው ስለ ዴሞክራሲ ስለሆነ። በሌላ በኩል የምናየው እንግዲህ ሀገራዊ ብሔርተኛ የምትለው ይሄ ሀገር በጦርነት በጋብቻ በንግድ በባህል ልውውጥ ተጋግሮ የተሰራ አገር ነው። የትኛውም አገር በሳትና በብረት ተዋዶ እንደኖረው ኖሯል። አገዛዙን ያስተዳድሩ የነበሩት ሰዎች ግለሰቦች፣ ወይም የመንግስት ስርዓታት አምባገነኖች ነበሩ። ህዝቦች የራሳቸው ስልጣን አልነበራቸው። በኢትዮጵያ ውስጥ በህዝብ ምርጫ የመጣ መንግስት አልነበረም። ስለዚህ ይሄን ተሰርቶ ያለቀ ሀገር ሰዎች የመምረጥ የመመረጥ መብት እንዲኖራቸው በፍርድ ቤት እኩል የመዳኘት መብት እንዲኖራቸው ሀሳባቸው ያለሰቀቀን እንዲናገሩ አድርገን ዴሞክራሲያዊ መብቶች ብቻ ሰጥተን አገሩን ማስተዳደር እንችላለን የሚል ወገን አለ። ይሄ ወገን ፌዴራሊዝም የሚባለው ነገር አይጥመው፣ አይመቸውም እና ይሄ ወገን እንደምታውቀው ራሱን ሲጀምር ዴሞክራቲክ ነኝ ብሎ ስለሚጀምር እውነተኛ ዴሞክራቲክ ነው ወይስ አይደለም የሚለውን ጥያቄ ብዙ ጊዜ ክሪቲካሌ አንጠይቅም። ምክንያቱም ስለ ባህል፣ ስለ ቋንቋ፣ ራስን በራስ ስለማስተዳደር ማውራት ዘውጌ ብሔርተኝነት ነው። ስለ ግል መብት ብቻ መናገርና ማሰብ ደግሞ ወይም አንድነታዊ አመለካከት መያዝ ዴሞክራቲክነት ነው ብለን ካልን መጥፎ ወይም ዴንጀረስ የሆነ ዳይኮቶሚ ይመስለኛል። እዚኛውን ቤት፣ እዛኛውን ቤት፣ መሰረታዊ የሆኑ ሁለቱንም የፖለቲካ ወገኖች የሚያስማሙ መሰረታዊ የሆኑ ዴሞክራሲያዊ ጥያቄዎች ያሉ ይመስለኛል። አርገው እነዛን ጥያቄዎች ፈልቅቀን ልክ ነው ጥጥ እንደሚፈለቀቀው ፈልቅቀን ከሁለቱም ወገኖች አውጥተን በየትኞቹ ጉዳዮች ላይ ነው እነዚህ ሁለት አካላት ስለ ዴሞክራሲያዊ ስርዓት ግንባታ በኢትዮጵያ ውስጥ አብረው መስራት የሚችሉት የሚለውን አውጥተን ማየት ይገባናል። እኔ ሶስተኛ መንገድ መፍጠር ይቻላል። እነዚህ ተጻራሪ የሚመስሉ አብሮ ከመስራት አልፎ በሀገሩ መጻኢ ህልውና ላይ የተጣረረ የሚመስል አመለካከት ያላቸውን ኃይላት የሚያገናኙ የሚያግባቡ ድልድዮች አሉ ብዬ ያምናለሁ። ስለዚህ በሁለቱም ወገን ውስጥ ዴሞክራቲክ የሆኑ መሰረታዊ ጥያቄዎች አሉ ብዬ ያምናለሁ። አድርገው ጥሩ። እንግዲህ የኢትዮጵያን ተጨባጭ ሁኔታ ስንወስድ በተደጋጋሚ ምንም እንኳን ሁሉም ሰው ምኞቱን ፍላጎቱን በግልም በቡድንም ቢገልጽም በኢትዮጵያ ያለው ሁኔታ ያው ዴሞክራሲያዊ ሊባል የሚችል እንዳልሆነ በይፋ የሚታወቅ ነው። ይህ የምንመኘው ሀሳባዊው የዴሞክራሲ ሽግግር ከየት ሊመጣ ይችላል? አንዳንዴም እንግዲህ በሌሎች ሀገሮች ምሳሌ ብንወስድ በአንድ ወቅት ለስልጣን የበቁ መሪዎች የሚመሩትን ሀገር ዴሞክራሲያዊ አድርገው ወደ ተሻለ መንገድ አሸጋግረው ሲያልፉ እናያለን። አንዳንድ ጊዜም ደግሞ ከታችኛው የህብረተሰብ ክፍልና ከህዝቡ በሚነሳ ጥያቄ እና ግፊት የዲሞክራሲ ሽግግሩ ይጀመራል። አንዳንድ ጊዜ ደግሞ በሁለቱም አቅጣጫ በሚኖር የተሳሰረ ግፊት የዴሞክራሲያዊ ለውጡ ሊመጣ ይችላል እና ከኢትዮጵያ ተጨባጭ ሁኔታ አንጻር ከየት ልነሳ ይችላል? በኢትዮጵያ ይህን ዲሞክራሲያዊ ሽግግር የማድረግ ምኞታችንን ሊያሳካ የሚችለው ነገር ከየትኛው አቅጣጫ ሊመጣ ይችላል ብላችሁ ነው የምትገምቱት? እስቲ እድሉን ለመስፍን ልስጠ። በብዙ ሀገሮች እንደምናየው የዴሞክራሲ ሽግግር ከሁለት አቅጣጫ ሊመጣ ይችላል። አንደኛው ከላይ ወደ ታች ነው። ሁለተኛው ደግሞ ከታች ወደ ላይ ነው። በአንዳንድ ሀገሮች ከሁለቱም በተመሳሳይ ጊዜ ንቅናቄ ይጀመራል ወይም የሽግግር መነሻዎች ይታያሉ። በኢትዮጵያ ሁኔታ እንግዲህ ከላይ ወደታች የሚመጣው ለውጥ ብዙ ጊዜ ወይም ሁልጊዜም ጊዜ ማለት ይቻላል የሚወሰነው ስልጣን ላይ ባለው ኃይል ስልጣን በያዘው የፖለቲካ ቡድን ወቅታዊ ሁኔታና ውስጣዊ መስተጋብር ነው። አንደኛው ያ ቡድን ብዙ ጊዜ አምባገነን የሆኑ ቡድኖች ፓርቲዎችም የሆኑ ወይም ግለሰቦች በአመራሩ ውስጥ የሆነ አይነት በራስ የመተማመን ለውጥ ብንጀምር ለውጡን ተቆጣጥረን ራሳችንንም ለከፋ አደጋ ሳናጋልጥ ወደ ዴሞክራሲ ልናሸጋግር እንችላለን። የምንጀምረው የዴሞክራሲ ሽግግር የመጀመሪያ ሰለባ አያደርገንም የሚል ውስጣዊ መተማመን ካላቸው ነው። ብዙውን ጊዜ የምንድን ነው እነዚህ አምባገነን መንግስታት የዴሞክራሲ ሽግግርን ለመጀመር የሚደፍሩት በተለይ እንደ ኢትዮጵያ በፓርቲ ደረጃ ወይም በትልቅ ቡድን ደረጃ አገርን በሚገዛ አምባገነናዊ ስርዓት ውስጥ በዚህ ፓርቲ ውስጥ በዚህ ቡድን ውስጥ በውስጣቸው ያለው መስተጋብር ዴሞክራሲን ለመጀመር እጅግ በጣም ወሳኝ ነገር ነው። ይሄ በራስ መተማመን ከሌለው፣ ውስጡ የተከፋፈለ ከሆነ ጤናማ የዴሞክራሲ ሽግግር ሊጀምር የሚችል አመራር ሊሆን አይችልም። እንደዚህ አይነቱ አመራር ፓርቲ ሊሆን ይችላል፣ በውስጡ መፈረካከስ ሲመጣ፣ እንደውም በጣም ከቁጥጥር ውጭ ወደ ሆነ ቀውስ ሊመራ ይችላል። ወደ ዴሞክራሲ ሳይሆን ወደ ሌላ አይነት ቀውስ ነው ሊመራ የሚችለው። ሌላው ምርጫ፣ ሌላው የዴሞክራሲ መነሻ ሊሆን የሚችለው ከታች ከህዝብ የሚመጣ ግፊት ነው። ከህዝብ ስንል የተደራጀም ያልተደራጀም በተለያየ መልኩ በፖለቲካ ድርጅት ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በሙያ ማህበር ሊሆን ይችላል። በተለያየ መንገድ የተደራጀው ህብረተሰብ በሚያደርገው ግፊት የሚጀመር የዴሞክራሲ ሽግግር ሊኖር ይችላል። በብዙ ሀገሮች ታይቷል። ይሄ በኢትዮጵያም የእሱ እድል አለ እድል አለ። ችግሩ ምንድን ነው የእንደዚህ አይነቱ ሽግግር ከታች የሚጀመር ሽግግር ችግሩ ምንድን ነው? ለተወሰነ ጊዜ አንድ የታወቀ ባለቤትና መሪ ላይኖረው ይችላል፣ ብዙ ጊዜ አይኖረውም። ስለዚህ ወዳልተፈለገ አቅጣጫና ወዳልተፈለገ መንገድ ሊሄድ ይችላል። ለምሳሌ በጣም ከቅርብ ጊዜ ሁላችንም ከምናውቀው ታሪክ የግብፅን ማየት እንችላለን። የግብፅ የሁለት ሺ አስራ አንዱ አብዮት ከታች ነበር የጀመረው፣ ከላይ አልነበረም። ከላይ ያለው አምባገነኑ ስርዓት ዴሞክራሲያዊ ሽግግርን የመጀመር ኮንፊደንስ አልነበረው፣ ፍላጎትም አልነበረው። በውስጡ ቀውስም አልነበረም። ሽግግርን እንዲጀምር የሚያስገድድ ውስጣዊ ቀውስም አልነበረበት ወይም ቀውሱን አላወቀው። ከታች ነበረ የዴሞክራሲያዊ ሽግግር ጥያቄ የመጣው። ግን ያ ጥያቄ ከታችን የመጣ እንደመሆኑ መጠን መሀል ላይ በተለያዩ ኃይሎች ሀይጃክ ተደርጎ ዛሬ ግብጽ ወዳለችበት ሁኔታ ኦልሞስት ድሮ ወደ ነበረችበት ነው እየተመለሰችው እና ከሁለቱ በአንዱ አቅጣጫ ሊመጣ እንደሚችል ይታየኛል። ኢትዮጵያ ውስጥ አሁን ባለው ሁኔታ ስልጣን ላይ ያለው መንግስት ወደ ዴሞክራሲ የምናደርገው ሽግግር ትክክለኛው ጎዳና ላይ ነን ብሎ የሚያምን ይመስላል። የሚያደርጋቸው ነገሮችም የሚናገራቸው ነገሮችም ያ ማለት ዴሞክራሲያዊ ነው ማለት አይደለም፣ ግን ለራሱ አሁን የምናካሄደው የምንመራው ስርዓት ትክክለኛ ነው ብሎ ያምናል። ስለዚህ ዴሞክራሲያዊ ሽግግርን የሚጀምርበት የሚያጓጓ ጥቅምም ወይም አስገዳጅ ሁኔታም የለበትም። በውስጡ በውስጡ ብዙ መረጃዎች ያሉን አይመስለኝም። ግን ዴሞክራሲያዊ ሽግግርን ግድ የሚል ውስጣዊ ተቃርኖ ያለበት አይመስለኝም። ስለዚህ ከሞላ ጎደል ዴሞክራሲያዊ ሽግግር አሁን ባለችው ኢትዮጵያ ዛሬ ላይ ሆነን ስንነጋገር ሊጀመር የሚችለው ግፊቱ መነሳት የሚችለው ከታች ይመስለኛል። እንዴት የሚለውን ነገር ምናልባት በሌላ ጥያቄ ማንሳት እንችል ይሆናል። ሩ የደረሰን የደረሰን ሀሳብ እሰማለሁ። መስፍን እዚሁ ላይ እንደው አሁን ጨምረህ እንድታነሳ ነው። ወደ ደረሰ ከመሄድ በፊት ይሄ ያልተደራጀ የሚባል ያልተደራጀ ለዲሞክራሲ የሚደረግ ሽግግር ከግብፅ ምሳሌ መውሰድ ይቻላል። ሌሎች ሀገሮችንም መጥቀስ ይቻላል። ያልተደራጀ እንቅስቃሴ መጨረሻ ላይ ውጤት ሊያመጣ የሚችለው እንዴት ነው? ያልተደራጀ መሆኑ በራሱ ነገሩ መሀል ላይ እንዲቀራ ያደርገውም ወይ? ይሄ መሰረታዊ የግልጽነት ጥያቄ ነው ማነሳው፣ አንደኛው ሁለተኛው፣ ደግሞ የኢትዮጵያን ተጨባጭ ሁኔታ በምንመለከትበት ጊዜ ብዙ ጊዜ በኢትዮጵያ አሸናፊዎች ናቸው ወደ ስልጣን የሚመጡትና በተለይ ከላይኛው የፖለቲካ መዋቅር ወይም በስልጣን ላይ ካለው አካል የዲሞክራሲ ሽግግር የሚመጣበት እድል አብዛኛውን ጊዜ ጠባብ ነው እና ይሄ በጠመንጃ ኃይል ወደ ስልጣን የሚመጣ ወይም ደግሞ አሸናፊ ሆኖ ወደ ስልጣን የሚመጣ አካል ወደ ዲሞክራሲያዊ ሽግግር የሚደረግን ነገር ለማምጣት በራሱ የታሪክ እስረኛ አይሆንም ወይ? እንዴት ነው ይህንን ስምታየው እነዚህ ሁለቱን የምትለውን ልስማ፣ ና ወደ ደረሰ እመለሳለሁ። ይሄ ከታች የሚነሳ ያልተደራጀ የምንለው ያልተደራጀ ስንል ፍጹም ያልተደራጀ ማለት አይደለም። የሆነ አይነት ድርጅት ወይም አደረጃጀት ሁልጊዜም አለ። አሁን የግብፅ አብዮት የተደራጀ አልነበረም ስንል ምንም አይነት ስትራክቸር፣ ምንም አይነት የሚያስቡ የሚወስኑ ሰዎች አልነበሩም ማለት አይደለም። ያ እንደዛ አድርገን የግብፅን ሁኔታ ከተረዳነው በጣም ስህተት ነው የሚሆነው። ግን እነዚህ የተደራጁት ሰዎች የፖለቲካ ስልጣን የመያዝ ግብ የነበራቸው ሰዎች አሉ። ዴሞክራሲያዊ ሽግግር እንዲፈጠር ግፊት የማድረግ ፍላጎት ብቻ የነበራቸው ናቸው። እሱን ለማድረግ የሚያስችል ደግሞ አደረጃጀት ነበራቸው። ከመንግስት መዋቅር ማምለጥ የቻለ የመንግስትን አፈና አምልጦ ህዝቡን መቀስቀስ እና ወደ አደባባይ ማምጣት የቻለ መዋቅር ነበረ፣ አደረጃጀት ነበረ። ስለዚህ ምንም ያልተደራጀ እንዲሁ ዝርው ነው ማለት አይደለም፣ ያልተደራጀ ስንል። ስለዚህ እንደዛ አይነት ድርጅቶች ደግሞ አብዛኛውን ጊዜ ሲፈጠሩ ሆነው ተፈጥረው አንድ ነገር ሲያደርጉ ነው እንጂ የምታያቸው ቀድመው አታያቸው። ምክንያቱም ተደራጅተናል ብለው ጋዜጣዊ መግለጫ አይሰጡም። ስማችን እገሌ ነው ብለው ፕሬስ ሪሊዝ አይለቁም። ስራ ነው የሚሰሩት ፕሬሸር ለመፍጠር እነሱ የሚያስቡት አንድ ነጠላ ጉዳይ፣ ነጠላ ዓላማ ለማሳካት ሊሆን ይችላል። የነሱ መነሳሳት፣ የነሱ ድፍረት፣ የነሱ የጥያቄ አቀራረብ ግን ሌላውንም እዚህ ይቀሰቅሰዋል። እንደዛ ነው ከታች የሚነሱ ንቅናቄዎች ከአንዱ ወደ አንዱ እየተቀጣጠሉ የሚሄዱት እንጂ በአንድ ጊዜ አገሩን ሁሉ ላይ እንቅስቃሴ የሚፈጥር ድርጅት ማቋቋም በጣም ከባድ ምናልባት ረጅም ጊዜ የፈጀ አምባገነናዊ አገዛዝ ሆኖ ለረጅም ጊዜ አንደርግራውንድ በህቡ ስደት ስትደራጅ ካልቆየ በኢትዮጵያ ውስጥ እሱ እድል አሁን ያለ አይመስለኝም። ከላይ የሚመጣው ላልከው በመሳሪያ ስልጣን የያዙ ሰዎች በሁለት ምክንያቶች ይመስለኛል ብዙ ጊዜ በሰላም ስልጣን የማይለቁት አንደኛው ስልጣን የሚጥም ነገር አለው። ምንም ጥያቄ የለው። ከስልጣን ጋር የሚመጣ ብዙ ጥቅም አለ የራስን ወገን እየጠቀሙ ወይም የምትፈልገውን የህብረተሰብ ክፍል እየጠቀምክ የስልጣን እድሜህን ታራግማለህ። እሱ አንዱ አንዱ ፈተና ይመስለኛል። ሌላውና ትልቁ ነገር ግን ዴሞክራሲያዊ ሽግግር ቢደረግ የመጀመሪያዎቹ ሰለባዎች እኛ እንሆናለን የሚል ስጋትም አለባቸው። ተፈጥሯዊ ስጋት ነው። ለዚህ ነው አንዳንድ ጊዜ ዴሞክራሲያዊ ሽግግር እንዲፈጠር በፖለቲካ ኃይሎች መካከል የሆነ የሆነ ደረጃ የሚደርስ ተማመን ያስፈልጋል የሚባለው ስልጣን ከለቅኩኝ ይሰቅሉኛል፣ ይገድሉኛል የሚል መሪ ስልጣን እንዲለቅ የሚጋብዘው ነገር ባይኖር ብዙ የሚገርም አይደለም። ስለዚህ ዴሞክራሲያዊ ሽግግር እንዲመጣ አንዳንድ ጊዜ አንድን አምባገነናዊ ስርዓት መተቸት፣ መኮነን አግባብ ሆኖ ግን የአገዛዙ ውስጥ ያሉት ሰዎች ግን ዴሞክራሲያዊ ሽግግር ቢያደርጉ እንደማይጎዱ ኮንፊደንስ መስጠት ያስፈልጋል። ያ ማለት ለሰሩት ወንጀል በሕግ አይጠየቁም ማለት አይደለም። ግን እሱም ቢሆን ከአገር የረጅም ጊዜ ጥቅም አንጻር አንዳንድ ጊዜ የፖለቲካ ሀይሎች ይደራደራሉ። በዚህ በዚህ ጉዳይ ላይ አትጠየቁም ተብለው ስልጣን የለቀቁ በቅርብ ጊዜ ብሩኪና ፋሶን ለምሳሌ ማየት ይችላል። በድርድር ሀገር ለቆ እንደሄድ መሪያቸው አድርገዋል። እንደዚህ ታደርጋል። ከአገር የረጅም ጊዜ ጥቅም አንጻር ግን ቀላል ጥያቄ አይደለም። አሁን እኛ እዚህ ቁጭ ብለን እንደምናወራው ቀላል ድርድር ቀላል የማሰብ ሂደት የሚጠይቅ ነገር አይደለም። በጣም ውስብስብ ነገር ነው እና በእነዚህ በሁለት ምክንያቶች ይመስለኛል። አምባገነኖች በመሳሪያ ኃይል ወደ ስልጣን የመጡ ሰዎች ስልጣን የማይለቁት እና አንዳንድ ጊዜ ኃላፊነቱ ዴሞክራታይዜሽን እንዲጀመር ከሚፈልገውም ወገን ሰም ሌቨል ኦፍ ኮንፊደንስ መስጠት ያስፈልጋል። አገዛዝ ላይ ላሉት ሰዎች ዴሞክራታይዜሽን ወይም የዴሞክራሲ ሽግግር ቢጀምሩ እንደማይቆጡ በረጅም ጊዜ ተጠቃሚ ሊሆኑ እንደሚችሉ ማሳየት ያስፈልጋል። ጥያቄን የመለስሽው እንደሆነ አላውቅም። ወደ ደረሰ ልመለስ። ደረሰ፣ በእነዚሁ ሀሳቦች ላይ የምትለውን እንስማ እና ሌሎች ጥያቄዎችን ከዛ አስከትል ይሆናል። መልካም አርጋው፣ መቼስ የዴሞክራሲ ለውጥ እንዲመጣ ከላይ ወደ ታች ወይም ቶፕ ዳውን ሊመጣ ይችላል። ገዢ መንግስታትና ፓርቲዎች ጊዜው መድብለ ፓርቲ ለማቋቋም ህዝቡ በነፃነት የሚፈልገውን ድርጅት መርጦ መንግስት የሚቀይርበት ጊዜ ነው። ይሄን መብት ለህዝቡ የምንነፍግበት ዘመን አብቅቷል። ከዚህ በኋላ ዴሞክሬታይዝ ማድረግ አለብን። ከዚህ በኋላ ህዝቡ ጋር ቀርበን የሚፈልገን ከሆነ እንቀይጥላለን፣ የማይፈልገን ከሆነ ስልጣናችንን ለቅቀን ሌላ ጊዜ ደግሞ መጠን ለስልጣን እንወዳደራለን የሚል አይነት ለውጥ ያደረጉ ሀገሮች አሉ። አሁን ቅድም መስፍን የጠቀሰውን አይነት ጋና በጣም ጥሩ ሀገር ነው። ጋና ጀሪ ሮሊንግስ የሚባሉት ሰውዬ ሁለት ጊዜ በመፈንቅለ መንግስት ስልጣን ይዘው ሁለተኛው የመፈንቅለ መንግስት ስልጣናቸው ሲያልቅ ነው በፈቃዳቸው መድብለ ፓርቲ እና ዴሞክራሲያዊ ስርዓት እንዲመጣ ወሳኝ የሆኑ ሪፎርሞችን ጋናውያኑ ሰርድ ሪፐብሊክ ይሉታል፣ ሶስተኛው መንግስት ጋና ውስጥ እንዲቋቋም ያደረጉት። ስለዚህ አምባገነን በሆኑ መለዮ በለበሱ ሰዎች ፈቃድና ቁርጠኝነት ዴሞክራታይዝ ያደረጉ ሀገሮች አፍሪካ ውስጥ አሉ። አንዳንድ ጊዜ መለዩ ባለበሱ ግን ብሔራዊ የሆኑ በተለይ ሀገሩ ሲመሰረት አባት ሆኖ የፈጠሩ ፓርቲዎች ዴሞክራታይዝ እንዲያደርግ ሀገሩ ኋላ ላይ የረዱበት ሀገር አለ። አሁን ታንዛኒያ ጥሩ ምሳሌ እና እንደምታውቀው ቻማ ቻማ ማፒንዱዚ የሚባለው ፕሬዚደንት ጁሊየስ ኔሬሬ ይመሩት የነበረው ፓርቲ መጀመሪያ የጀርመንና የእንግሊዝን ቀኝ ገዥነት ተቋቁሞ ሀገሩ እንዲፈጠር አረገ። ከዛ በኋላ ለረጅም ጊዜ ግራ ዘመን ፓርቲ ስለነበረ በአንድ ፓርቲ ማዕከላዊነት ይንቀሳቀስ ነበር። በሰማንያዎቹ መጨረሻ ላይ ግን ታንዛኒያ ዴሞክራታይዝ አድርጋለች። አሁንም ድረስ ፓርቲው የሚገርም ጉልበተኛ ፓርቲ ነው። ምርጫዎችን ያሸንፋል። ግን ምርጫ ይደረጋል፣ ውድድር ይደረጋል። ዴሞክራሲ አለ። ሀሳብን በነፃነት መግለጥ አለ። ፍርድ ቤቶች ነፃ ናቸው። የፍርድ ቤት በደል የለም። አሁን ታንዛኒያ የታንዛኒያ አይነት ተመሳሳይ አብነት የምትሆን ሀገር መቼስ አፍሪካ ላይ ብናተቁጥሩ ነው ብዬ ነው። ቦትስዋና ተመሳሳይ ታሪክ አላት እና እንደዚህ አይነት ከላይ ወደ ታች ዴሞክራታይዝ ያደረጉትን ሀገሮች በሙሉ ስትመለከት ስልጣን ይዘው ሀገሩ ዴሞክራታይዝ እንዲያደርግ የፈቀዱት ፓርቲዎች የሚገርሙ ጸባያት አላቸው። አንደኛ ናሽናል ናቸው፣ ሀገራዊ ናቸው። አሁን ቻማ ቻ ማፒንዱዚን ብታየው የታንዛኒያ ብሔራዊ ፓርቲ የነበረ ከተለያየ ብሔር ብሔረሰብ የመጡ ሰዎች ሀገር ለመፍጠር የባዕድን ኮሎኒያሊዝም ታግለው ሀገር የመሰረቱበት ሀገር ነው። ይህ ብሔር፣ የቋንቋ፣ የሃይማኖት ልዩነት የፓርቲው አባል ከመሆን አመራር ስልጣን ላይ ከመውጣት ጋር ምንም የተያያዘ ነገር አልነበረውም። ታንዛኒያ ባለፉት አመታት ወደ አራት መሪዎች ቀይራለች ። ከተለያዩ ብሔረሰቦች የመጡ ናቸው። ጁልየስ ሙዋሊሙ ኔሬሬን ብታይ፣ አሊ ሀሰን ሙዊኒ የሚባለውን ሁለተኛው ሰውዬ፣ ቤንጃሚን ሙካፓ የሚባለውን ሶስተኛው ሰውዬ፣ አሁን በስልጣን ላይ ያለው ጃካ አቂኩት የምትለው ከተለያዩ ሀገሪቱ ክፍል የመጡ ሰዎች ናቸው። ግን በታንዛኒያ መኖር ላይ ጥያቄ ያላቸው ሰዎች አሉ። ስለዚህ ሀገራዊ ድርጅቶች ናቸው። ሁለተኛ ተራማጅ ድምፆች ናቸው። አሁን ሲሲኤምንም ብታየው የቦትስዋና ዴሞክራቲክ ፓርቲንም ብታየው ጋና ውስጥ ኤንፒፒ የሚባለ ናሽናል ፓርቲዎች ፓርቲ ብታያቸው የተመሰረቱት አስኳላቸው ማህበራዊ ፍትህ ለህዝብ የሚፈልጉ ትምህርትን፣ ጤናን ገበሬዎች እንዲደራጁ የአገልግሎት እንትን እቃዎች እንዲያገኙ ለእርሻቸው ህዝቡ ሀብት እንዲኖረው መብት እንዲኖረው የታገሉ ብሔራዊ ብቻ ሳይሆን ፕሮግሬሲቭ ተራማጅ ፓርቲ የነበሩ ናቸው። ስለዚህ ኮንፊደንስ ነበራቸው፣ በራስ መተማመን ነበራቸው። ሀገሩ ዴሞክራታይዝ ቢያደርግ በህዝብ የምርጫ ሳጥን ፊት ቀርበው ቢሸነፉ ስልጣን የመልቀቅ ስልጣን ለቀውም ተመልሰው የመያዝ ምንም አይነት ስጋት ቅድም አሁን መስፍን ሲናገር የነበረው አይነት ብንሸነፍ የት እንገባለን የሚል ጭንቀትን ስጋትን ያልነበራቸው ፓርቲዎች ናቸው። ቁመና ሰፊ የሆኑ ፓርቲዎች ናቸው። ሶስተኛ መጥቀስ የምፈልገው ነገር እነዚህ ፓርቲዎች በሀገራቸው መጻኢ ድል ላይ ሲወያዩ ከጀርባ የሚያሰራቸው ባለጥላ ተቋም አልነበርም። ምን ማለት ነው? ባለጥላ ተቋም ስትላይ ሻዶ ስቴት አልነበርም። አሁን ግብጽን ጠቅሷል መስሎኝ፣ ግብጽ ውስጥ ህዝቡ የዴሞክራሲ ለውጥ ሊጠይቅ ከታች አመፅ አስነስቶ ቢነሳም አንዱን አምባገነን ቢያወርድም ሁለት ኃይሎች ግብጽ ሙሉ ዴሞክራቲክ ሽግግር እንዳታደርግ ደንቃራ ሆኗል። አንዱ ትልቁ ባለጥላ ድርጅት ወታደሩ ነው። ወታደሩ በግብፅ ፖለቲካ ውስጥ ዘይትና በርበሬ ከመሸጥ ጀምሮ ትልልቅ የወታደሩ ኢንዱስትሪዎች የሚያንቀሳቅስ ጉልበተኛ፣ በመንግስት ውስጥ ያለ መንግስት። ስለዚህ ምንም ያህል የሲቪል የፖለቲካ መሪ ብትሆን ምንም አይነት የፖለቲካ የርኞት አለም ቅይት ቢኖርህ የወታደሩን ይሁንታ ካላገኘህ እግርህና እጅህ ነው የሚቆረጠው። ግብጽ ውስጥ እንዲህ አይነት የግሪኮች እንደሚሉት የዳሞክለስ ሰይፍ የያዘ የዳሞክለስ ወርድ የያዘ ሲቪል የሆነ የፖለቲካ መሪን የሚያሰራራ ሀይል አልነበረም ግብጽ ውስጥ። አንዱ ደንቃራ የመጣው በዛ ነው። ሌላ ህዝቡ ሲመርጥ የፖለቲካ ስልጣኑን የያዘውን ድርጅት ስታየ፣ በሃይማኖት የተደራጀ ድርጅት። ዴሞክራሲ ደግሞ እናቱ እንደምታውቀው በዚህ የሆኑ መሰረታዊ የሰው መብቶችን የሚደግፍ ከአውሮፓውያኑ ኢንላይትንመንት አብርሆት እንበለው ጀምሮ የመጡ መሰረታዊ ነገሮች አሉ። ለምሳሌ በሴቶች እኩልነት ላይ አብዛኞቹ ዴሞክራቲክ ሀገሮች አይነጋገሩም። ኔጎሽብል አድ ግን ሴቶች ከወንዶች እኩል ናቸው ወይስ አይደለም የሚለውን የሃይማኖት ክርክር ይዘ የሀገር መሪ ለመሆን ያውም ግብጽን የሚያክል የሀገር መሆን ለመሆን ስትመጣ በህገ መንግስቱ ድግ ድንጋዮች እና ደንቦች ና በሰዎች መብት ላይ በሴቶች መብት ላይ ጥያቄ ይፈጠራል፣ ጭቅጭቅ ይፈጠራል። እንዴት አርገህ ነው እንዲህ አይነቱን ሃይማኖት የቃኘውን ፓርቲ ከግራ ከመጣው ጋር ሊበራል ነኝ ከሚለው ጋር የምታስታርቅ? ድምፁ ፕሮግሬሲስት ላይ አይደለ የምንላቸው ኤሊት፣ እነዚህ ልሂቃን የምትላቸው ራሱ አንድ ቋንቋ እንዳይናገሩ አንድ ቋንቋ እንኳን ተናግረው ወታደሩን ወጊድ እንዳይሉ ሳንክ አፈጠረ ደንቃራ እነዚህ ሶስት ነገሮች ሀገራዊ ብሄርተኝነት፣ ተራማጅነት እና በዴሞክራሲ ሽግግር ላይ ጥላ የማይሆን ጉልበተኛ ቱ ቢግ ቱ ፌል የምትለው አይነት ተቋም አለመኖሩ እኒህ ሀገሮች ዴሞክራታይዝ እንዲያደርጉ አድርገዋል። ናው ከታች ወደ ላይ ያለው መስፍን ያልተደራጀ የሚለው ቃል ቅድም እሱን ማስተካክሎ ሰንጥሮ አይደለም በወጣቶች ሊሆን ይችላል ፕሮ ዲሞክራሲ ሙቭመንትስ ለዲሞክራሲ በሚታገሉ ንቅናቄዎች ሊሆን ይችላል፣ ለመብት ተሟጋቾች ሊሆን ይችላል፣ ኮራፕሽን ወይም ሙስና ጠልቶ በሚመጣ ድምጽ ሊሆን ይችላል። የሚመጣ ለዲሞክራሲ የሚደረግ መግፌ ወይም ፑሽ ብዙ ጊዜ ደንቃራ ወይም ሳንካ የሚያጋጥመው ኤሊቱ ወይም ልሂቃኑ ካልተስማሙ፣ እንዴት አድርገህ ነው የስርአት ለውጥን የዲሞክራቲክ ለውጥ ምታረጉ? ስርአት መቀየር ይቻላል? ግብጽ ውስጥ ያየነው ነገር እሱ ነው። ሙባረክ ወረደ፣ ግን አዲስ የሚመጣው ስርዓት ዴሞክራቲክ እንዲሆን ማድረግ አልተቻለም እና እኔ ከላይ እና ከታች ወይም ከታች ወደ ላይ የሚለውን እንዳለ አስቀምጠን ብዙ ጊዜ የምንላለው በጣም ወሳኙ ወይም ቁልፍ የሆነው ነገር ዴሞክራቲክ ሽግግር የፖለቲካ ልሂቃን ስምምነት ነው ብዬ አስባለሁ። አርገው ኤሊት ኮንሰንሰስ ከሌለ ከላይም ብትለው ከታችም ብትለው ለውጥ አይመጣም። ዞሮ ዞሮ ያፈርሳል። ዞሮ ዞሮ ያፈሉታል ወይ አገር ከሚመራውን ፓርቲ በለው ተቃዋሚ ከምትለውን ፓርቲ በለው የሚገኘውን የፖለቲካ ክፍተት ወደ ዘላቂ ወደሆነ ሆነ ስርዓታዊ ለውጥ ዴሞክራሲያዊ ለውጥ ማምጣት ሳይቻል ይቀራል ይከሽፋል። ኢትዮጵያ ውስጥ በስልሳ ስድስት ያጋጠመን ይሄ ነው። በዘጠና በሰማኒያ ሶስት ያጋጠመን ነገር ይሄ ነው። አሁን መጨነቅ ያለብን ነገር የሚመጣው እንዲህ አይነት የሀገር ስርዓት ለውጥ ዴሞክራሲያዊ እንዲሆን አሁን ያሉ ሊቃን ምን አይነት ስምምነት አላቸው ብለን ነው ማለት። እኔ በእውነት መስን እንዳለው ይሄ ከላይ ወደ ታች ኢትዮጵያ ውስጥ ይመጣል የሚለውን እኔ እንደዚያ አይነት ህልም የለኝም። ምክንያቱም ለምንድን ነው ሊመጣ የማይችለው ብለ ከጠየቀኝ ወደኋላ ተመልሼ ብዙ ማብራራት ይችላሉ። ለአሁኑ ግን እሱም የሚመጣ አይመስለኝ። ስለዚህ ሌላኛው አማራጭ ላይ ምን ማድረግ ይቻላል ብሎ መወያየት አስፈላጊ ነው ብዬ አምናለው። አርገው እዚህ ላይ አንድ ነገር ልጨምር። ምናልባት ቅድም ደረሰ ሲያነሳ የዚህ የናሽናሊስት መሪዎች እና ፓርቲዎች የበለጠ ኮንፊደንስ ይሰማቸዋል ንድ ማለት እድል አላቸው እንደዚ የመሰማት እና ለዴሞክራሲ መጀመርም ዴሞክራሲያዊ ኤጀንቶች ሆነው ዴሞክራሲያዊ ሀሎች ሆነው አስተዋጽኦ ማድረግ ይችላሉ አለ እና በሱ እስማማለሁ። ሁሉም ላይ አይሰራም፣ ግን ይሰራል። ዴፊኒትሊ የሚሰራበት አጋጣሚ አለ። ከዛ በተቃራኒም ደግሞ እነዚህ ኤትኒክ ናሽናሊስት የሆኑ ሰዎችን ነሰሰርሊ ወይም ቡድኖች ማለት ነው፣ እነሱም ለዴሞክራሲ ጥሩ አክተሮች ሊሆኑ ይችላሉ። ለዴሞክራሲያዊ ሽግግር ጠንካራ አስተዋጽኦ ማድረግ ይችላሉ፣ ፖቴንሻል አላቸው። መስፍኔ፣ አንድ ጥያቄ አለኝ። አርጋው፣ እዚህ ጋር ከፈቀድክ፣ ቀጥል። የት ጋ ነው በእንደዚህ አይነት በዘውጌ ተደራጅተው ዴሞክራሲያዊ ለውጥ ያመጡ ወይም ለእንደዚ አይነት ዴሞክራሲያዊ ሽግግር በዓለም ታሪክ ፖዘቲቭ ሚና የተጫወቱት የት ጋ ነው? መስፍኔ፣ እስኪ አንተ አብነት ስጠን። ለምክንያቱም ይሄ ነገር እ ሁሌ ያስበዋለሁ እኔ ለዴሞክራሲ የሚደረግ ትግል የስኬል ጉዳይ ነው ብዬ አላ ነው በሀገር የተደራጀ ሞር ዴሞክራቲክ ነው፣ በዘውግ የተደራጀ ሌስ ዴሞክራቲክ ነው ብዬ አላውቅም። ግን ሀገረ መንግስት ባለበት ቦታ፣ ስቴት ባለበት ቦታ ሰብናሽናል የሆኑ ኤንቲቲ ዴሞክራቲክ ሪፎርም እንዲመጣ የገፉበት ሀገር የት ነው? እስኪ አብነት ስጠን መስፍኔ አላውቅም። ምንድን ነው መሰለህ እኔ አብነት አሁን ትዝ አይለኝም፣ ግን ቴዎሬቲካሊ ዲስካስ እናደርግ ይህንን ነገር። እነዚህ ከምንድን ነው ከሰብናሽናል የሆኑ ቡድኖች ሁል ጊዜም ሁል ጊዜም የናሽናል አገራዊ በለው አገራዊ ብሔርተኝነት የሚባለው ሰለባዎች ነን ብለው ነው የሚያስቡት። ብዙ ጊዜም ናቸው፣ እውነት ነው። ስለዚህ መቆም ያለባቸው ይሄ አገራዊ ብሔርተኝነት የጫነባቸውን ወይም ጭኖብናል ብለው የሚያስቡትን አገዛዝ ማስወገድ ላይ። ስለዚህ ለነዚህ ኃይሎች ዲሞክራሲያዊ መብታቸውን ሰጠህ፣ ራሳቸውን የማስተዳደር መብታቸውን አክብረህ፣ ይሄንን መብት አከበርክላቸው፣ የዛ አገር ዴሞክራሲያዊ ሂደት በጎ ተዋናይ ነው የሚሆኑት። ከከለከልካቸው ግን በፈለግከው መንገድ ከከለከልካቸው ግን የፈለገው አይነት ዴሞክራሲያዊ ሽግግር ኢንትሮዲውስ ብታደርግ የዛ ሂደት በጎ ተዋናያን ሊሆኑ አይችሉም። ምክንያቱም ትክክል እስማማለሁ። መሰለኝ እንደ ማለቴ ነው። ብዙ ጊዜ በእኛ ሀገር የፖለቲካ ተዋሶ ውስጥ አንዳንድ ጊዜ የማየው ይሄ በብሔር የተደራጀው በአገራዊ ብሔርተኝነት የተደራጀውን ሙሉ በሙሉ ጸረ ዴሞክራሲያዊ ነው ብሎ ያስባል። ያኛውም ደግሞ በብሔር የተደራጀው በመሰረቱ ኢንሄረንትሊ አንታይ ዴሞክራቲክ ነው ይላል። አይመስለኝም። በዚህ ስማማር የዴሞክራሲ መጀመሪያም መጨረሻም ሰልፍ ሩል በግለሰብ ደረጃ ራሴን ሩል እንዳደርግ፣ ራሴን እንድገዛ፣ ራሴን እንዳስተዳድር ተወኝ ከሚል ይጀምራል። ከዛ ኋላ ወደ ቡድን እያሰፋኸው ወደ ሀገር ትሄዳለህ። ሶ አንድ ቡድን ራሱን እንዲያስተዳድር መብቶቹን ኤክሰርሳይዝ እንዲያደርግ ከፈቀድክለት ወይም ያንን የሚፈቅድ የዴሞክራሲ ሽግግር እንደፈጠር ኮንቪንስ ማድረግ ትረስት ማድረግ ኮንፊደንስ እንዲያዳብር ካደረቀው የዴሞክራሲያዊ ሂደቱ በጎ ተዋናይ ነው የሚሆነው። ልክ እንደ አምባገነኑ ነው። አምባገነኑ ከስልጣን የማይወርደው ካለበት ከፖዚሽኑ ከመሸገበት የማይለቀው የዴሞክራሲ ሽግግሩ ሀዲድ ውስጥ ከገባው መጀመሪያ የሚገሉት እኔን ነው ብሎ ስለሚያስብ፣ በብሔር የተደራጀው የኤትኖ ናሽናሊስቱም በመሰረቱ ዴሞክራሲ ነው የሚፈልገው ብዬ ነው ነው የማምነው። ዴሞክራሲ ነው የሚፈልገው ያ ሽግግር ግን ያ ሽግግር ግን በኔጎሽየሽን ኦፍኮርስ፣ ፖለቲክስ ሁሉ ጊዜም ምንድን ነው ድርድር ነው። መሰረታዊ የሚላቸውን ጥቅሞቹንና ምንድን ነው መብቶቹን እስካከበረለት ድረስ ያንን ሽግግር እንዲቀበለው አካል እንዲሆን ኮንቪንስ ማድረግ ይቻላል። ልክ ነው። አንዳንድ ኤትኖ ናሽናሊስቶች በጣም ኤክስትሪም ከኤክስትሪም የሚጀምሩ አሉ ኤቭሪቲንግ ምናልባት ዓለም መፈጠሯን ጭምር ሪጀክት አድርገው የሚጀምሩ አሉ ከነሱ ጋር ዲል ማድረግ ኢኒሻሊ ሊከብድ ይችላል። ግን ከዛ በመለስ ግን ሁሉንም ኤትኖ ናሽናሊስቶች ኢንሄረንትሊ የዴሞክራሲ ተዋናይ በጎ ተዋናይ ሊሆኑ አይችሉም ብሎ አሲዩም ማድረግ ትክክል አይደለም። በርካታ ነጥቦችን አንስተናል። ዛሬ ያላነሳናቸውን ጥያቄዎች ደግሞ በቀጣዩ መሰናዷችን ይዘን የምንመለስበት ነው የሚሆነው። በዚህ ጉዳይ ላይ ሀሳብ የሚኖራችሁ ሁሉ አስተያየቶቻችሁንና ጥያቄዎቹን፣ እንዲሁም ለውይይቱ ግብአት ሊሆኑ የሚችሉ ሀሳቦችን እንቀበላለን። በኢሜል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልታደርሱን ትችላላችሁ። ከዚህ ቀደም ያስተላለፍናቸውን አርባ ሰባት ያህል ፕሮግራሞችን ጨምሮ የተለያዩ ጥንቅሮቻችንን ዋዜማ ራዲዮ ብላችሁ በዌብሳይታችን ታገኙናላችሁ። ዋዜማ ራዲዮ ዶት ኮም። እንደዚሁም በዩቲዩብ በሳውንድ ክላውድ ልታገኙን ትችላላችሁ። በማህበራዊ ገጾች በፌስቡክ እና በትዊተር ላይም እንደዚሁ ዋዜማ ራዲዮ ብላችሁ ፈልጉን፣ ተከተሉን። ሁልጊዜም የምናሰናዳቸውን ጥንቅሮች መከታተል ትችላላችሁ። ለምታደርጉልን ማናቸውም ድጋፍም ምስጋናችን ላቅ ያለ ነው። የዕለቱ የፕሮግራሙ አዘጋጅ አርጋው አሸነ የነበርኩኝ እስከ ሳምንት ደህና ቆዩን እላለሁ። ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበረም ተስፋ አደርጋለሁ።